እንደምናመሻችሁ ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ተጀመረ። ዛሬ ምሽት ከአዳዲስ ዘገባዎች በተጨማሪ በሳምንት ውስጥ ከተሰሙ ጥንቅሮች መካከል የተወሰኑትን በድጋሚ እንሰማለን። የእናቶች ቀንን በማስመልከት ደግሞ እናትነትን የሚዘክሩ የሙዚቃ ስራዎችን በየጣልቀው እናጫውታለን። ሀብታሙ ስዩም አብሬያችሁ አመሻለሁ። በድሬዳዋ የኮሮና ቫይረስ ወረርሽኝን ለመከላከል በከተማው የሚገኙ ምሁራን በሙያቸው በበጎ ፈቃደኝነት አስተዳደሩን ሊያገለግሉ የሚችሉበትን ሁኔታ የሚያመቻች ማህበር ተቋቁሟል። ሴፍ ድሬዳዋ ኮቪድ-19 የተባለው ማህበር የተቋቋመው ደግሞ በወጣቷ የዩኒቨርሲቲ መምህርት ዘቢባ ሙሰማ ነው። አዲስ ቸኮል አነጋግሯታል። በድሬዳዋ የኮሮና ቫይረስን ስርጭት ለመከላከል በተወሰዱ እርምጃዎች የተጎዱ ነዋሪዎችን በኢኮኖሚ ለመደገፍ በየሰፈሩ የሚገኙ ወጣቶች በውጭ ያሉ የየሰፈራቸውን ሰዎች በማስተ ማስተባበር አስደናቂ ድጋፍ እያደረጉ ይገኛሉ። ይህ መሰሉ ድጋፍ በከተማዋ ከአስር ጊዜ በላይ ተደርጓል። በዚህ መሰሉ ድጋፍ በየሰፈሩ ከተሳተፉ በጎ ፈቃደኞች ባሻገር ሌሎች ብዙም ባልደፈሩ ዘርፍ በበጎ ፈቃደኝነት ለመስራት የተደራጁ ወጣቶችም ነበሩ። ነብሰ ጥሯ ወጣት ዘቢባ ሙሰማ በአስተባባሪነት ያደራጀችው የበጎ ፈቃደኞች ማህበር በዋናነት በተለያዩ ሙያዎች የሰለጠኑ የዩኒቨርሲቲ ምሁራንንና የዩኒቨርሲቲ ትምህርት በመቋረጡ ቤተሰቦቻቸው ጋር የተመለሱ የዩኒቨርሲቲ ተማሪዎችን ያካተተ ሲሆን በዋናነት ድጋፍ ሊያደርግ የተነሳው ደግሞ የኮቪድ 19 ለመከላከል በየሙያቸው ሙያዊ አስተዋጽኦ ማበርከት ላይ ነው። አስተባባሪዋ ወጣት ዘቢባ ስለ አነሳሳቸውና ስለ ራሷ ይህን ትላለች። ስሜ ዘቢባ ሙሰማ እባላለሁኝ ሀረማያ ዩኒቨርሲቲ የሕግ ክፍል ሌክቸረርና አሜሪካን ስፔስ ሬዲዮ ኮርነር ፓርት ታይም ኮኦርዲኔተር ነኝ። እንዲሁም ደግሞ አሁን ኮቪድ-19 ከመጣ በኋላ ስፔሻሊ ሬዲዮ ላይ ከተከሰተ በኋላ ሴቭ ድሬ ኮቪድ-19 የሚለው የበጎ ፈቃደኞች በጣም የተደራጀ ጥሩ ስራ እየሰራ ያለ የሚያኮራ ቲም፣ እሱ መስራች እና ሰብሳቢ። ሲጀመር ያደረግነው ነገር ምንድ ነው ተጠራርተን ብዙዎቻችን አንተዋወቀም። ሶሻል ሚዲያ ላይ የምንተዋወቀው የተወሰነ ነበር። በአካል የምንተዋወቀው ወደ አስራ ሶስት አካባቢ መጣም ዩኒቨርሲቲ መምህራን፣ የጤና ባለሙያዎች፣ የተለያዩ ፕሮፌሽን ላይ ያሉ ሰዎች፣ ነጋዴዎችም አሉበት። ከዛ ምንድን ነው ያደረገው ያው አንድ ስራ ለመስራት ከተማ ላይ ሲጀምር እውቅና ያስፈልጋል። ለምን ይህን ነገር ለመስራት ከብዙ አካላት ጋር ጥምረትና ትብብር ስለሚፈልግ ስራው ቀጥታ ያደረገው ነገር ድሮ ከንቲባ ጽፈት ቤት ሄደን አላማችንን ለምክትል ከንቲባ እንዲሁም ለብልጽግና ፓርቲ ሊቀመንበር አስረድተን ከዛ በኋላ እውቅና ሰጥተውን አምነውበት ስራው ላይ እንድንሰራና ድጋፍ እንደሚያደርጉልን ነግረውን ያው እውቅና ደብዳቤ ይዘን ነው ወደ ተለያዩ አካላት ላይ ጠቃሽናችን ነው የጀመር ነው። ከዛ ያደረግነው ነገር ምንድነው ያው ስትራክቸር ግድ ያስፈልገዋል ብለን የምንገባበት ነገር አይደለም። በምን መልኩ ነው አፕሮች ማድረግ ያለብን የሚለውን ነገር ስንነጋገር፣ ሶስት ፒላሮችን ያወጣ ነው። የመጀመሪያ ምንድነው የፕሬቨንሽን ቲም አቋቋም ሰብ ኮሚቴ ማለት ነው። ሁለተኛው ሪሶርስ ሞቢላይዝ የሚያደርግ ለምን ሪሶርስ ላይ ኢፌክት አለው። የብዙ ሰዎችን ኢኮኖሚያዊ እንትን እና ቀውስ ሁኔታ ስላለው ምክንያቱም ከአክሽኖቹ ጋር ተያይዞ ይሄ ሎክዳውን ቢመጣ ምን ይሆናል፣ ፕላስ እንቅስቃሴዎች ቢገደቡ በመገደቡ ምክንያት የሚጎዱ የማህበረሰባችን ክፍሎችስ እንዴት ነው መድረስ ያለብን፣ የሚችለው ለማይችለው በምን መልኩ መሆን አለበት የሚለውንም ነገር ላይ ነደፍን። ለእያንዳንዱ ጠንካራ የሆኑ ኃላፊዎች አደረግን። ከዛ ሶስተኛው ደግሞ ቮለንቲር ሞቢላይዝ ያደርግ፣ ለምን ስራ የሚሰራ በቮለንቲር ነው። ያን ነገር አደረግን። ከዛ ያደረግነው ምንድነው የአይቲ ባለሙያዎች የነበሩ ስራችን እና ጉግል ኦንላይን ሬጅስትሬሽን ለቮለንተሮች እሱን ዘረጋ። ከዛ ከ130 በላይ ቮለንተሮች ሞቢላይዝ ማድረግ ቻሉ፣ ብዙ አይነት ፕሮፌሽናሎች። ከዛ በኋላ ቀጥታ ያደረግነው ምንድን ነው ኦልሬዲ የተዘረጋ የመንግስት መዋቅር አለ፣ በቀበሌ ደረጃ ማለት ነው። እዛ በመሄድ ወጣቶች ላይ ያሉ ወጣቶችን ጠርቶ በማነጋገር ሞቢላይዝ በማድረግ እያንዳንዱ ሀውስሆልድ ላይ እንዴት ደርሰን የፕሪቬንሽኑን ስራ መስራት ይቻላል የሚለው ነገር ላይ ተነጋገርን። ያደረግነው ምንድን ነው፣ እያንዳንዱ አባወራ በር ላይ የእጅ ንጽህና መጠበቂያ ወይም ሲገቡና ሲወጡ የሚታጠቡበትን እንዲያስቀምጡ ማድረግ። በዛም መሰረት ከ4100 በላይ አባወራዎች በእኛ እንዲያወጡ አድርገናል ማለት ነው። ሌላው ማህበራዊ ርቀትም መጠበቅ እንደ ባንክ፣ ሸማቾች ሰርቪስ ኤሪያ የሆኑ እንደ መብራት ኃይል ውሃና ፍሳሽ በጣም ክራውድ የሚሆኑ ቦታዎች ላይ ደግሞ ማህበራዊ ርቀት መጠበቅ የሚያስችሉ መስመር በማስመር ወይም መንገድ ትራንስፖርት የሰጠን አስር ጣሳ ቀለም ነበር። እሱን በመጠቀም ቮለንተሮቻችን አስምረው ስርዓት ሲያስጠብቁ ቆይተዋል። ከዛ ያደረግነው ምንድነው በተጨማሪ ደግሞ ድንጨሯ ሪፈራል ሆስፒታል ላይ ያው የጤና ተቋም ላይ ብዙ አይነት ሰዎች በብዙ ጊዜ ይሄዳሉ እና እነሱን ስክሪኒንግ ላይ ከስምንት ሺህ አንድ መቶ በላይ የሚሆኑ ሰዎችን ስክሪን እያደረጉ ነው የኛ የጤና ባለሙያ ቮለንተሮቻችን ማለት ነው። አሁንም እየሰሩ ነው። ግን ይህን ሁሉ ስራ ስንሰራ ምንድነው ነው ከጤና ቢሮ ጋር ተናበን ነው እንነጋገራለን። ክሎዝ በተለይ ኮሚኒኬሽን እና ስካኒንግ ላይ የእኛ ቲም በየቀኑ ምን ይባላል ድሬዳዋ ላይ ሪላይብል መረጃዎች በመልኩ ነው የሚወጡት የሚለውን ነገር እስካን እያደረግን እነሱ ሪፖርት እናደርጋለን። አሁን ጤና ቢሮ የሚፈልጋቸው እኛ ኢንተርፌር እንድናረግ፣ ለምን ቲሙ የፕሮፌሽናል ሪሶርስ ስላለው እሱ ነገር ማድረግ ስለሚችል ምን ላይ ኢንተርፌር እናደርግለን ላስት ስብሰባ አድርገን እነሱ በሚፈልጉት አቅጣጫ መሰረት በጣም ደስተኛ ሆነው ነው የተቀበሉ ነው ከጅምሩም ጀምሮ። አሁን ደግሞ ባለው ላይ በሀገር አቀፍ ደረጃ የደም እጥረት በጣም አለ። ስለዚህ ትናንትና ሚያዝያ 28 ማለት ነው ሴቭድ ኮቪድ 19 ቮለንቲሮች ቲም ይህንን ብላድ ዶኔሽን ፕሮግራም አዘጋጅተው ወደ 50 የሚጠጉ ግለሰቦች ብዙ ጊዜ በጎ ፈቃደኝነት በተለይ ደግሞ ሙያዊ አስተዋጽኦ በማበርከት ላይ ያተኮረ በጎ ፈቃደኝነት ስላልተለመደ አንዳንዶች ክፍያ አግኝተው እንደሚሰሩ አድርገው ያስባሉ ትላለች ዘቢባ። ይህም በመፍራትም ስለ ማህበራቸው የሰሙ በርካቶች በገንዘብና በአይነት ድጋፍ ሊያደርጉላቸው ሲጠይቋቸው የገንዘብና የአይነት ድጋፉ ለከተማ አስተዳደሩ እንዲሰጡ በማድረግ እነሱ ግን ሙያዊ ድጋፍ ማድረግ ላይ ብቻ እንደሚያተኩሩ ትገልጻለች። ሆኖም በወጣቶችም ሆነ በመንግስት የድጋፍ ማዕቀፍ ያልታቀፉ የህብረተሰብ ክፍሎችን ለመድረስ ግን ቁሳዊ ድጋፎችንም ወደ ማበርከት እየገቡ መሆኑን ትገልጻለች ባለፈው ሳምንት በኮሮና ቫይረስ ምክንያት የተቸገረና በየሰፈሩ ከሚደረጉ ድጋፎች ግን ተጠቃሚ መሆን ያልቻለ አይነ ስውር ራሱን ለማጥፋት መሞከሩ እንደተሰማ እነ ዘቢባም ትኩረታቸውን ብዙ ሰው ወደዘንጋቸው አይነ ስውራን አድርገዋል በስራችን ሂደት ላይ ያየናቸው መንግስት ያልደረሰባቸው ግለሰቦች አሉ ለምሳሌ ቤት ለቤት ነው። ቀበሌ እየሄደ የሚመዘግቡ በቤት ቁጥር ግን ቤት ሁሉም ሰው ችግርተኛ ላይኖረው ይችላል። ኮክ አካባቢ የሚኖሩ ላይነስ ምሁራን ይሄ ነገር ከባድ ነው። ምክንያቱም ንክኪ መሰረት ያደረገ ነው ህይወታቸውና፣ ግን እርዳታ እጅ ይዘረጋላቸው ብዙ አካል አልነበረም። እነሱን ሀያ አባወራዎች አይደንቲፋይ አድርገን በእያንዳንዱ ቤተሰብ ቁጥራቸው አጠቃላይ 37 የወር አስቤዛቸውን በመሸመት በትላንትናው ዕለት ከብሎድ ዶኔሽኑ ጋር ሳይድ ባይ ሳይድ ርክክብ ያደረግንበት ሁኔታ ነው ያለው። ስለዚህ አሁን ሌሎችም አካላት እንደዚህ ለምሳሌ ፕሮስቲቱሽን ላይ የተሰማሩ ሴተኛ አዳሪዎች ይህንንም የመድረስ ስራ እየሰራ ነው፣ አሁን እያሰብን ያለ ነው። ከሌሎች አካላት ጋር በመሆን በቀጣይ እንደ ሀገር ከፍተኛ ክፍተት ያለበትን የደም ልገሳ ማስቀጠል እንደምትፈልግ የምትናገረው ዘቢባ ከአስተዳደሩ ጤና ቢሮ ጋር በመተባበር በቀጣይ ቢሮ በሚሰራቸው ስራዎች ላይ ሁሉ የማህበሩን ባለሙያዎች በአባልነት በማካተት አስፈላጊው ድጋፍ ለማበርከት ማሰባቸውንና የአስተዳደሩ ጤና ቢሮ በዚህ ደስተኛ መሆኑን ትገልጻለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ለኦትሮው በኢትዮጵያ አሁን ወቅቱ የሰርግ ነበረ። በኮቪድ-19 ስጋት ሳቢያ ግን ብዙ ሰርጎች ወይ ለሚቀጥሉ ዓመት ተላልፈዋል። ሀብታም ዓለሙና ኤልሻዳይ ሰቦቃን የመሰሉ ደግሞ ሰርጉንም ወጪውንም ቀለል አድርገው ለተቸገሩት ገጸ በረከት ያቀርባሉ። አዲሶቹ ሙሽሮች ለጋብቻ ስነ ስርዓታቸው በአንድ ዓመት ውስጥ የቆጠቡትን 320 ሺህ ብር ለሀቅመ ደካሞች ለግሰዋል። ፀሐይ ዳምጠው አቶ ሀብታሙ አለሙና ወይዘሮ እልሻዳይ ሰቦቃ የአዲስ አበባ ቦሌ ክፍለ ከተማ ነዋሪ ናቸው። ሁለቱ ግለሰቦች ሰሞኑን በጋብቻ ብቻ ከተጣመሩት ጥንዶች ውስጥ ናቸው። ሙሽሮቹ በፍቅር ህይወት አመታትን ያስቆጠሩ ሲሆን በትዳር ተጣምረው ህይወታቸውን ለመቀጠል ከወሰኑ አንድ አመት እንደሆናቸው ይናገራሉ። ሙሽራው ሀብታሙ አለሙ እንደሚናገረው ሰርጋቸውን እንደ ኢትዮጵያን አቆጣጠር ሚያዝያ 15 2012 ዓ.ም ለማድረግ ወስነው ለሰርጉ ሲሰናዱ መቆየታቸውን ይገልጻሉ። ሰርገኞቹ ሀገር ሰላም ነው ብለው ዘንድሮ ሰርጋቸውን ድል አድርገው ለመደገስ የሚያስፈልጉ ወጪዎችን ማዘጋጀት ከጀመሩ አንድ ዓመት እንደሆናቸው ይናገራሉ። ሀብታሙ ለሰርጋቸው ሁለት ወር አካባቢ ሲቀር የኮቪድ-19 ወረርሽኝ በኢትዮጵያ መታየቱ እንደተሰማ ይገልጻል። ነገር ግን ሰርጉን ለመሰረዝ አሁንም አልወሰንም ነበር ይላል። የፎቶ ፕሮግራም ቶሎ ብለን ጨረስ የሚለው ወጣቱ ከዛ በኋላ የተፈጠረውን ሁኔታ እንዲህ ይገልጻል። ጠርጉ ወርተ አስራ አምስት ቀን እስኪቀረው ድረስ ያው ያለው ነገር ደና ነው፣ ሰርጋችን ይካሄዳል ብለን ነበር ስናስብ የነበረው። ወደ ወር አካባቢ ላይ ሲቀር ግን ያለው የሀገሪቷ ሁኔታ የታማመኝ ቁጥር መጨመር፣ መንግስትም እያወጣ ያለው አዋጅ ትንሽ እየከበደ ስለነበረ የሰርጉ ቀን ሳይ በፊት የኔም የሳም ሽማግሌዎች ተነጋገሩ፣ ቤተሰብ ተነጋገረ። ና በእኔ በኩሉ ሽማግሌ በእነሱ በኩልም በኩሉም ሽማግሌ ሆነው በአስር ሰው እንዲያልቅ ተደረገ ማለት ነው። ቤት መኖር ጀመርን ማለት ነው። ሙሽሮቹ የቫይረሱ ወረርሽኝ እየከፋ ሲመጣ ስለ ሰርግ ሳይሆን አቅመ ደካማዎች፣ እንዲሁም ሌሎች እርዳታ የሚሹ ዜጎች ኑሮ እንዳሳሰባቸው ይገልጻሉ። በሰርግ ላይ የምንጠራው ሰው ያለው ሻል ያለ ህይወት የሚኖር ነው ቢበላም ባይበላም ግድ አይሰጠውም የሚለው ሀብታሙ የሰርጉን ወጪ የለቀስ ናቸው። ሰዎች ግን በቀን አንድ ጊዜ እንኳ ለመብላት ለማይችሉ ሊሆኑ ይችላሉ ብለዋል። እኛ አሁን የእህሉ ግዢ ወደ ብልታ ኩንታል ነው የገዛ ነው ወደ ሁለት መቶ ሰባ ሺ ምናምን ነው። ከዛን ጭማሪ ለአንዳንድ ነገሮች የሚሆን ደግሞ ብለን ወደ ሶስት መቶ ሺ ብር ሶስት መቶ ሺ ብር አካባቢ ሄደ አንስ ነው። ትራንስፖርት ውስጥ ምናምን ነው። ያ እንግዲህ ሀገር ሰላም ስትሆን ነው ቀጥቶ ጨፍሮ መደሰት ያለው እና አገር ሰላም ስትሆን ሁሉ ነገር ስለሚደርስ፣ በዛ ላይ ደግሞ ይሄን ብር ለወጪ የተዘጋጀ ብር ነበረ። ምናልባት የምናውቀውን ዘመድ አዝማድ ያልተራበውን ነበረ ደግሰን የምናበላበት። አሁን ግን የተጎዱ የሚራቡ ወገኖቻቸው ስላሉ እነሱ እንዲበሉበት እንዲጠጡበት ነው ያደረግነው። እና በዛ መልክ ነው ያሰብነኛል። ወይዘሮ ኤልሻዳይ ሰቦቃ ከባለቤቷ የቀረበላትን ሀሳብ ተቀብላ ሰርጋቸውን በፎቶ ብቻ ማለፏን ትናገራለች። ሀሳቡን ያቀረበልኝ እሱ ነው። ያው ሀሳቡ ሲያቀርብልኝ ተስለ ማለት ነው። በሀሳቡ ያው መልካም ነገር ነው። አሁን ሴት ልጅ ሰርግ ትወዳለች በጣም። ያው ማለት እንደ እንደኛ እኛውን ፎቶ ፕሮግራም ጨርሰናል። ለሰው ልጅ ማስታወሻ ዋናው ፎቶ ነው። ሰው መብላት መጠጣቱ እግዚአብሔር ካለ ፕሮግራም አርገሽ ሰርግ ሊሆን ይችላል፣ ልደት ሊሆን ይችላል በሰዓት ላይ መደሰት መጨፈር እንችላለን። ሁሉም ነገር መቅደም ያለበትን ነገር እናስቀድም ነው ምለው። ያ አንደኛ የሰርጉ መቅረቱ ለእኛ ብዙ የሚያስደነቀን ነገር አደለም። ምክንያቱም ማስታወሻ የሆነ ነገር ይዘናል፣ ለእኛ ፎቶ አለን። በቃ ይሄ ደግሞ ፎቶ ማስታወሻ ነገር ነው እና እኔ የምለው ምንድን ነው በደንብ ያስቡበት ና ሁሉም ሰው ያቅሙ መድራት ሲችል ደስ ይለኛል። ሰው ካለው ላይ ነው ግዴታ፣ ብሩ መብዛቱ አለኝም ሽንብሶ፣ ያቅሙን ያህል ሁሉም ቢተባበር አሪፍ ነው ብዬ አስባለሁ። ሙሽሮቹ እንደገለጹት ጤንነት ከሁሉም ቀዳሚ ነው። በአሁኑ ሰዓት ስለ ጤናችን እያሰብን፣ ለተቸገሩ ወገኖች እየረዳን ተባብረን ይህን የችግር ጊዜ ማለፍ አለብን ስል አቶ ሀብታሙ መልእክት አክለዋል። ግን አንዳንዴ መንገድም የጠፋብን ሰዎች አለ። ብር ኖሮትም መስጠት እየፈለገን በምን መልኩ እንደሚሰጥ ግራ የተጋባም ሰው ይኖራልና አንዳንዴ እኛ የአይን መግለጫ ሆነን ምናልባት እንደ መጀመሪያነታችን የአይን መግለጫቸው ሆነን ለካ በዚህ መልክም መሰጠት ይቻላል እንዲህ በብለው ቢሰጡ መማሪያ ብንሆንላቸው ደስ ይለኛል። ሀገሪቷን ቢደግፉ በዚህም ሰዓት ዘር ሃይማኖት፣ ምን የማይለጅ በሽታ ነው እና አንድ ለሀገራችን ያለንን ፍቅር ነው የሚገልጽልን ቢሰጡ ይለግ ሙሽሮቹ ህብረተሰቡ ከቫይረሱ ራሱን እየጠበቀ በጤና ባለሙያዎች የምተላለፍ መልእክቶችን ተግባራዊ እያደረገ ያለውን የሌለውን ማሰብ ይኖርበታል፣ ሲሉ መልእክት አስተላልፏል። ለአሜሪካ ድምፅ ፀሀይ ዳምጦ ነኝ ከአዲስ አበባ le mein neechi hayat I i think my, my, my, my. ደግሞ እስቲ የእናቶች ቀንም በማስመልከት ቀደም ባለው ጊዜ ከሰራናቸው ናቸው ቅኝቶች አንዱን በድጋሚ እናሰማችሁ። ደራሲና የባህልና ትውፊት ጉዳዮች ተመራማሪው አንዱዓለም አባተ እያጸደ ልጅ ከአባቱ ስም በመቀጠል ያጸደ ልጅ የሚሰኝ እናቱን የሚጠቅስበትን ሀረግ መጠቀም በጀመረበት ሰሞን ነገሮች አልጋ ባልጋ አልነበሩም። መጀመሪያ ክርክር ነበረ። አንጽፍ እንብለው ነበር። እና ተጠይቄም አለሁ ካልጻፋችሁ ይህንን ወይም ስራዎች ይቀራሉ። በተለይ ያኔ ዘጠናዎቹ አካባቢ ላይ ቲቪቱ ላይ በጣም እንጽፍ ስለነበረ ስለነበረ አይጻፍም ብለው ነበረ። ቀዳሚ ምላሹ ይሄ ቢሆንም ቅሉ አንዱ ዓለም አባተ ያጸደ ልጅ አባቱንና እናቱን በኩል የሚዘክርበትን መጠሪያውን ለመተው ፈቃደኛ አልሆነም። በእሱ እምነት መጠሪያው በግልና ሙያዊ ሕይወቱ ትልቅ ሚና ያላቸውን እናቱን የሚዘክርበት መላ ነው። በሁለት ምክንያት ነው። አንደኛው እኔ ያሳደገችኝ እናቲ በመሆኗ ነው። መምርታ ቀደበዛ ትባላለች። ባቴ በልጅነት ኔ ሎተና እሷ ነች ያሳደገችኝ ሳሳደገኝ ደግሞ ምንም የጎደለ ነገር ሳይኖር ነው ያሳደገችኝ። በዚህ ምክንያት የእናት ውለቷ ያልተከፈላት ብዙ ውለታ አለ። ለእናት በሞትላዝ አልፎ መጨፈርሶ ብዙ ነው ይለድ አለ። ከዛ በኋላ ደግሞ የስጋት ይወጽ አሁን ይቀጥላል። አርባ ውስን አጋምሻለሁ። በዚህ ሁሉ ዓመታት አሁንም ለእናቴ ልጅ ነኝ። አሁንም ተሰጋለች። አሁንም በየለቱ ወይም መልካም መሆኑን ታረጋግጣለች እና ከዛ በኋላ ያለው የስጋት ሽወት ሁሉ የለ። ሁለተኛው ነገር ደግሞ እኔ ስነ ጽሁፍ ሰው የሆንኩት በአጋጣሚ፣ በዘር ሀረግ የሚመጣ ነገር አለ። በጣም በቅርቦች እንኳን ሳነሳ ይሄ የመጽሐፍ ነገር ደግሞ የመጣው ከቅድመ አያቶቼ በዘር ግንድ በእናቴ አልፎ ያልፎ ነው ወደኔ የመጣው። ስለዚህ መምጣቱ ብቻ ሳይሆን ለዛሬ ስነ ጽሁፍ ማንነቴ መልካም መንገድ የሆነች ደግሞ እናቴ ናት። ስለዚህ እሷን አለመጥራት ተገቢ ሊሆን አይችልም። እሷን አለማሳወቅ ተገቢ ሊሆን አይችልም። እሱ ባለው ይታየው የሺ በሙዚቃው ዓለም መልካም ስም እየገነቡ ካሉ ወጣቶች መካከል አንዱ ነው። እንደ አንዱ ዓለም ሁሉ የሺ የተሰኘውን የእናቱን ስም ስለ እናትነት ክብርና ፍቅር በስሙ ተርታ እንዲሰለፍ መርጦታል። የላጅናቴ ስም ነው የሺ

ሰው ስሙ አደለቀው ቆሞ የሚሄደው ሲያልፍ ማለት በእኔ ላይ የእሷ ነገር ቆሞ እንዲሄድ ነው ሀሳቡ። እሱ ባለው ይታየው። የሺ ከመጠሪያው በተጨማሪ በቅርቡ ለአድማጮች ባቀረበው ትርታይ አልበሙ ላይ እናቱንም አባቱንም በኩል የሚዘክር ፎቶ ይናገራል የሚል ሙዚቃን አካቷል። የሙዚቃው ገሚስ ክፍል ስለ ልጆቻቸው ምኞት ብለው ወዛቸውን ስለሚያጡ ጉስቁልናን ስለሚወዳጁ እናቶች ይጠቃቀሳሉ። ከፎቶች ላይ ባየቡ መልክሽ ውበት ቁንጅናሽን ሳትነግሪ ነገረኝ ምስልሽ። ለእኔ መኖርሽ ወዝሽን ጨልፈሽ ለእኔ መስጠትሽ ይህን በጣም ለእናትነት ብዙ ይጫፋልና የሆነ እንትን ላይ ስለ እናት ይሁን ነገር ተናገር ነው። መጽሐፍ ትዛሬ እናት ይልና መጨረስ እንኳን እንትን ይለዋል ምንድን ይከብዳል። መጽሐፍ ነ በቃ ነው ያስ ነው እንጂ ከዛ የዘለለ ፍቺም አታገኝለትም። ማለት መጀመር ነው የምንችለው ስለ እናቶቻችን መጽሐፍም ሆነ ማዜኝም ምንም መጀመር ነው የምትችለው ነፍስን ያታሽው ማትቶልጂ ነው። ላረግሽልኝ ነገር የኔ አቅም አንድ ነው። አባታዊ መጠሪያ በተንሰራፋበት ዓለም የእናት ስምን ማካተት ከማኅበረሰቡ የተቀላቀለ ምላሽ ሊያስከትል ይችላል። እሱ ባለው ከዚህ ጋር በተገናኝ መልካም ምላሾቹ ይበዙበታል። ከራሱ ስም በመቀጠል በቀጥታ የእናቱን ስም ላካተተው ዕውቁ የውዝዋዜ ባለሙያ አብዮት ካሳነሽ ግን የማኅበረሰቡ ምላሽ ምንም ቢሆን ምን፣ ለእናቱ ያለውን ፍቅር ለመግለጽ ከመረጠው መንገድ ሊያግደው አይቻለውም። አንዳንዶቹ ለምሳሌ የሚናገረው የለም። እንዴት ባባት አትጠራም? እንዴት ይሄ ይሄ ህግ አደለም። ይሄ የኔ መብት ነው። በዚህ በዚህ በእናቴ ስም በመጠራት ኢቭን እንኳን ኃጢአት ተብሎ እንኳን ጋን የሚያስገባ ከሆነ ብገባል። እንደሱ ባለው ሁሉ የአብዮት ካሳነሽ እናት

በጣም ወጣትና ሰዎች እንደዚህ ይላሉ። እኔ ምንም አይመስለኝ ደስታዬ፣ አብዮት ካሳኒሽ ተብሎ ሲጠራ ያለኝ ፊሊንግ፣ ደስታዬ ምን ብዬ ነበር። በጣም ደስታ የሚቃወም አለ። የሚቃወመው ልቦና ይስጠው። ይህን የሚደግፈው ደግሞ ከባር ነው። እናት መግለጽ፣ እናት ማለት ከስሙ ራሱ እንኳን እናት ባቸው። በቃ ሁሉ ሁሉ ነገር ነች። ሁሉ በሕይወትህ በተዳርግ በምትሰራው ስራ፣ በምትደሰተው፣ በምትቀባው ያ ሁሉ ነች። ጠቅላይ በጠቅላይ ነች ዋና ነች አንዱ ዓለም አባተ የአጸደ ልጅ በዓመታት ውስጥ የእናታቸውን ስም ለመጠሪያነት የሚጠቀሙ ሰዎችን የተመለከቱ ጥናቶችን ሲያከናውን ነበረ በእሱ አቆጣጠር ከሁለት መቶ ሰባ በላይ ሰዎች የእናታቸውን ስም በመጠሪያነት ማካተታቸውን አጢኗል ከሱ በፊትና በኋላ የመጡ ታዋቂ ሰዎችን ላብነት ይጠቅሳል ለምሳሌ ፈቃደ አዘዘ ሰላም መሀል ያስገባል። ዶክተር ፈቃደ አዘዘ። ለምሳሌ እኔና ዶክተር ፈቃደ አዘዘ አውርተን እናውቃለን። ገና ኔ ባህር ዳር እያለ ለምሳሌ ለሞን ሙሉ ታፈተ የሚባለ ሙሉ የእናቱ ስም ነው አሉ። ይህም በኋላ በኋላ ነው የማውቀው። ግን እሱም ሙሉን መሀል ያስገባል አለልኝ። መኳንም ጽጌ ይላል። አሁን ጽጌ የወንድ የሴት መጠሪያ ነው። ግን አለልኝም በፊት እናቱን በቅንፍ አድርጎ ጽጌ ይላል። እኔ ስመጣ ግን፣ ወደ ሚዲያው ስመጣ ልጅ የሚለውን ጨምሬ የመጣው በትክክል ግልጽ ብሎ እናትነት እንዲከበር አንዱ አለ ማባት የአጽድ ልጅ የሚለውን ነገር ይዜ መነው። ከዛ በኋላ እንግዲህ የአልማዝ ልጅ አለ። አሁን ያረጋሽ ልጅ አለ። አዋብ ማለት ዋሲም በላይ ያረጋሽ ልጅ ነው። አሁን እሱ አዋብ እንነበር ብሎኛል። አዋብ ማለት አረጋሽ ዋሲም በላይ እንደማለት። ብዙ ናቸው። ያስገር ልጅ እኔ ማቋ እንዳራት አሉ። ያስገር ልጅ ይገረን ለምሳሌ አለ ትግስት ማሞ የብርሃኔ ልጅ አለች። የአልማዝ ልጅ አለ። ለእናቴ ክብር ሰጠው ማለት አባቴን ጠላሁ ማለት አይደለም ሲል የሚያስገነዝበው አንዱ ዓለም በእናት ብቻ አድገው ዓለምን የለወጡ ታዋቂ ሰዎችን ነባር የጥንትና የሀገር ውስጥ እናትን አካታች የስያሜ ባህሎችን ለማሳያነት ይጠቃቅሳል። በአንጻሩ ከአንድ ልጅ መጠሪያ ጋር የእናት ስም የሚካተትበት አሰራር አለመበጀቱ አመክንዮ እንደሚያንስ ይሟገታል። የሁለት ልጆች አባት የሆነው ደራሲና የባህልና ትውፊት ተመራማሪ አንዱዓለም አባተ ያጸደ ልጅ ልጆቹ ፈለጉን እንዲከተሉ ይፈልግ እንደው ጠይቄው ነበር። በአጋጣሚ ቤት ስለሆንኩ እስኪ ልጄ መናገር ከቻለች አራት ዓመት ልጅ ናት። ትንሽ ነገራቸዋል። አመሰግናለሁ፣ በጣም አመሰግናለሁ ብለሻል። ምንድን ነው የነፂ ልጅ በሉ ላቸዋለሁ እናታቸውን አለ ዞሮ ዞሮ ሲያድጉ Muito obrigado e um i <laughs> ድረስ አብራችሁን ስላመሻችሁ በጣም እናመሰግናለን። መልካም ምሽት